የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13 765 ኪሎ ሄርዝ በ25 ሜትር ባንድ በ12 040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሰኞ ሚያዝያ 18 2013 ዓ ም ፕሮግራማችንን እናቀርባለን በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ ባልተገባ የዋጋ ንረትና የኑሮ ውድነት መማረራቸውን የሐዋሳ ከተማ ነዋሪዎች ለአሜሪካ ድምፅ ገለጹ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በፕሬዚዳንትነት የቆዩበትን የመጀመሪያዎችን አንድ መቶ ቀናት አስመልክቶ በዚህ ሳምንት ለምክር ቤት አባላት ንግግር እንደሚያደርጉ ተገለጸ። የሚሉትና ሌሎችም ርዕሶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችን እንድትቆዩ እንጋብዛለን። የማስተናግዳቸው አዳነች ፍስሐዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል። ጤና ይስጥልኝ። እንደምን አመሻችሁ። አድማጮች ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ። ሳልሳይ ወያነ ትግራይ ታስረው የነበሩ ሁለት የፓርቲው አመራር አባላት መፈታታቸውን አስታወቀ። የፓርቲው ምክትል ሊቀመንበር አቶ አሉላ ኃይሉና የፋይናንስ ኃላፊው አቶ ካህሳይ ኃይሉ አርብ አመሻሹ ላይ መለቀቃቸውን ፓርቲው አስታውቋል። ከመቀለ ሙሉጌታ አጽብሃ ተከታዩን አስተላልፈዋል። የሳልሳይ ወያነ ትግራይ የፖለቲካ ፓርቲ ምክትል ሊቀመንበር አቶ አሉላ ኃይሉና የፓርቲው የፋይናንስ ኃላፊ አቶ ካሳይ ኃይሉ ገረብጻ ነም ባለፈው ሐሙስ ሚያዝያ 14 2013 ዓ ም በመቀለ ከተማ በአንድ ካፌ ውስጥ ታስረው የነበሩ ከአንድ ቀን በእስር መቆየት በኋላ አርብ ዕለት መፈታታቸው ፓርቲው ገልጿል። የፓርቲው ሊቀመንበር አቶ ሀያሉ ጎድፋይ ለአሜሪካ ድምፅ እንዳረጋገጡት ሁለቱም የሳልሳይ ወያነ አመራሮች ወታደራዊ መለዮ በለበሱ ኃይሎች ሴቶች ተወስደው እንደነበረና ባለፈው አርብ አመሻሽም ላይ ተፈቷል ብለዋል። የታሰሩበት ምክንያት በመቀለ ከተማ የኢንተርኔት አገልግሎት በሌለበት ጊዜ እንዴት መጠቀም ቻላችሁ የሚል ነው ሲሉ ተናግሯል። ይህ የእስር ተግባር ደግሞ የሰላማዊ ትግል እንቅስቃሴ የሚገታ ነው በማለት እንደሚያወግዙት የገለጹት፣ በጉዳዩ ከትግራይ ክልል ጊዜያዊ አስተዳደር መልስ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ ጽበሃ ሙልጌታ አጽብሃን አመሰግናለሁ። ወደ ኮቪድ-19 ይዞታ ዜና ስንሻገር ከጤና ሚኒስቴር ፌስቡክ ገጽ ያገኘነው መረጃ ትናንት በሀገሪቱ ዙሪያ በተካሄዱ የኮሮና ቫይረስ ምርመራዎች 6299 ሰዎች ተመርምረው 1324ቱ ላይ ቫይረሱ መገኘቱን ያሳያል። እስከ ትናንት ለቫይረሱ የተጋለጡ ሰዎች ቁጥር 252279 እንደነበረም ነው የሚጠቁመው። ከመካከላቸው ከ55979 በስተቀር 192747ቱ ከበሽታው ያገገሙ መሆናቸውን መረጃው ጨምሮ ያሳያል። በትናንትና ዕለት በኮቪድ-19 ሳቢያ በሀገሪቱ ዙሪያ የ20 ሰዎች ህይወት ማለፉንና አጠቃላዩ በበሽታው ሳቢያ ህይወታቸው ያለፈው ሰዎች ቁጥር ትናንትና 3551 መግባቱን ነው አያይዞ የገለጸው። ከሚኒስቴሩ ፌስቡክ ባገኘ ነው ሌላ ዜና መሰረት በሚኒስቴር መስሪያ ቤቱና በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ከፍተኛ አገልግሎት ሲያበረክቱ የቆዩ ሁለት ባልደረቦች በኮቪድ-19 ሳቢያ ህይወታቸው ማለፉ ታውቋል። በጤና ሚኒስቴር በእናቶችና ህጻናት ጤና ዳይሬክቶሬት ለማህበረሰባቸው አገልግሎት ሲሰጡ የቆዩት ወይዘሮ ነጻነት ብርሃኑ እንዲሁም በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የሴቶች የህጻናትና ወጣቶች ዳይሬክተር ሆነው ሲያገለግሉ የነበሩት ወይዘሮ ኑሪያ ዩሱፍ በኮቪድ-19 ሳቢያ ህይወታቸው ማለፉ ተገልጿል። የጤና ሚኒስቴር የክርስትና እምነት ተከታዮች በዚህ ሳምንት በሰሞነ ህማማት የጸሎትና የስግደት ጊዜ አስፈላጊውን ቫይረሱን የመከላከል ጥንቃቄ ሁሉ ማድረግ እንዳይዘነጉ ተማጽኖውን አቅርበዋል። ወደ ዓለም አቀፍ የኮቪድ-19 ዜና ስንሻገር ዛሬ ሰኞ 352991 ሰዎች በቫይረሱ መያዛቸው የተመዘገበባት ህንድ በሁለተኛውና በከፍተኛ ሁኔታ በሚዛመተው ወረርሽኝ ከ300 ሺህ በላይ የኮቪድ-19 ተጋላጮች ቁጥር በተከታታይ ለአምስት ቀናት ስለተመዘገበባት ከደቡብ እስያ ሀገሮች በከፍተኛ ሁኔታ የተጎዳች ሀገር ሆናለች። በወረርሽኙ ከተያዙት ውስጥም 2812 ሰዎች ህይወት ማለፉ ዛሬ ሰኞ የተመዘገበ ሲሆን የቀብር ስፍራዎቹ ቀንና ማታ አስከሬን በማቃጠል ላይ በተጠመዱ ሰዎች መሞላቱ ነው የተገለጸው። የታማሚዎች ቁጥር ሆስፒታሎቹ አገልግሎት ለመስጠት ከሚችሉት በላይ በመሆኑ በማንኛውም ሁኔታ ውስጥ የሚገኝ አዲስ ታማሚ መቀበልና ማስተናገድ አልቻሉም ተብሏል። በተጨማሪም ከፍተኛ የሆነ የኦክሲጅን እጥረት በማጋጠሙ የሀገሪቱ የጤና አጠባበቅ ስርዓት አደጋ ላይ ወድቋል። በዋና ከተማዋ በኒው ዴልሂ የተላለፈውና ዛሬ ያበቃ የነበረው እቤት ውስጥ የመቀመጥ ውሳኔ ለአንድ ሳምንት እንደተራዘመም ተገልጿል። የፖለቲካ ስብሰባዎችን ከልክለው በሚሊዮኖች የሚታደሙበትን የህንድ ሃይማኖታዊ በዓል በመፍቀዳቸው ተቃውሞ የቀረበባቸው የሀገሪቱ ጠቅላይ ሚኒስትር ኒራንድራ ሞዲ ትናንት በራዲዮ ቀርበው ኮቪድ ህንድን እየነቀነቃት ነው ብለዋል። ህንዳውያን በሙሉ ስለ ጸረ ኮቪድ-19 ክትባት በሚነገረው አሉባልታ ሳይዘናጉ ክትባቱን እንዲወስዱ ተማጽኖ አቅርበዋል። ጠቅላይ ሚኒስትሩ ህንድ እስካሁን 138 ሚሊዮን ሰዎችን ለመክተብ ችላለች። ይሁን እንጂ ከ1.4 ቢሊዮን የህዝብ ቁጥሯ ውስጥ ክትባቱን ያገኘው አንድ ነጥብ ስድስት በመቶ ብቻ መሆኑን የጆንስ ሆፕኪንስ ዩኒቨርሲቲ ዕለታዊ የኮቪድ-19 መረጃ ማዕከል ያስረዳል። በህንድ የተከሰተው ቀውስ የዓለም አቀፉ ማህበረሰብ እጃቸውን ለህንድ እንዲዘረጉና አስፈላጊ የሆኑ የህክምና አቅርቦቶችንም ለመላክ እንዲጣደፉ እያስገደደ ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ዩናይትድ ስቴትስ ጸረ ኮቪድ ክትባትን ማበልጸግ የሚያስችል ጥሬ ዕቃ ወደ ህንድ እንደምትልክ ትናንት እሁድ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ ቃል ገብተዋል። በተጨማሪም ቬንቲሌተሮች፣ የመመርመሪያ መሳሪያዎችና የመከላከያ ቁሳቁሶችን እንደሚልኩም አስታውቀዋል። በሌላ በኩል ደግሞ የዩናይትድ ስቴትስ የጤና ባለስልጣናት ዩናይትድ ስቴትስ ካከማቸችው የአስትራዜኒካ ክትባት ሀያ ሚሊዮኑን ወደ ህንድ እንድትልክ መጎትጎት ይዘዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶማሊያ ውስጥ ምርጫን በተመለከተ ሲካሄዱ የቆዩት ድርድሮች መክሸፋቸውን ተከትሎ ትናንት እሁድ በተቀሰቀሰ ግጭት ዋና ከተማዋ ሞቃዲሾ ተበጥብጣለች። የዓይንማኞችና የከተማዋ ነዋሪዎች እንደገለጹት የተታኮሱት የፕሬዚደንት መሐመድ አብዱላሂ መሐመድ ታማኝ ወታደሮችና ከተቃዋሚ መሪዎች ጎን የተሰለፉ የሀገሪቱ የጦር ሰራዊት አባላት መሆናቸውን ገልጸዋል። የከተማዋ ነዋሪዎች የራማዳን ጾም ላይ ውለው ምሽቱን በማፍጠር ላይ በነበሩበት ሰዓት አካባቢው ላይ ግጭት መቀስቀሱን የተናገረ አንድ ለደህንነቱ ሲል ስሙ እንዳይገለጽ የጠየቀ እማኝ የመንግስቱ ወታደሮችና የተቃዋሚ መሪ ወገኖች ተታክሰዋል፣ በሮኬት ተወንጫፊ ፈንጂም ሲወራወሩ ነበር ብሏል። በግጭቱ ግን ምን ያህል ሰው ላይ ጉዳት እንደደረሰ አልተገለጸም። የፌዴራሉ መንግስትና የተቃዋሚ መሪዎች በምርጫዎች ጉዳይ ያደረጉት ውይይት መክሸፉን ተከትሎ ምክር ቤቱ ስልጣን ላይ ያለው መንግስት ለሁለት ዓመታት እንዲቀጥል ከወሰነ ወዲህ ጸብ ውስጥ መግባታቸው ይታወቃል። ምክር ቤቱ ውሳኔውን እንደ አውሮፓውያን አቆጣጠር ሚያዝያ 12 ከሰጠ በኋላ በማግስቱ ፕሬዚደንት ፋርማጆ ፈርመው አጽድቀውታል። የትናንቱን ግጭት ተከትሎ የሀገሪቱ ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ መረጋጋት እንዲሰፍንና ውይይትም እንዲካሄድ ተማጽኖ ማቅረባቸው ታውቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ናይጄሪያ ውስጥ በሰሜን ምስራቁ ክፍለ ግዛት የሚንቀሳቀሱ ታጣቂዎች አንድ የጦር ሰፈር ወረው ከሰላሳ በላይ ወታደሮች መግደላቸው ተገለጸ። ጥቃቱን ካደረሱ በኋላ የአየር ድብደባ ሊካሄድባቸው ሲል ማፈግፈጋቸው ነው የተገለጸው። መጨረሻም በጦርነት ከታመሰችው ከአፍጋኒስታን አሜሪካውያን ወታደሮችን በሙሉ የማስወጣቱ ሂደት ተጀምረዋል ሲሉ በዛ ያሉት ዋናው የዩናይትድ ስቴትስ የጦር አዛዥ አስታወቁ። ጄኔራል ስካት ሚለር አፍጋኒስታን ዋና ከተማ ካቡል ውስጥ ትናንት በሰጡት መግለጫ በተሰጠኝ ትዕዛዝ መሰረት ሰራዊቴ በሙሉ ወደኋላ የማፈግፈግ እንቅስቃሴ ሊጀምር እየተዘጋጀ ነው ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ አድማጮች፣ በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኝናላችሁ። ከሰኞ እስከ 4ር ዓርብ አሃዱ ሬድዮ 94 ነጥብ 3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202 205 9942 ነው፣ የውስጥ መስመር 14። አድማጮች ወደ ኋላ ከሚቀርቡት ዝግጅቶቻችን መካከል አንዱን ለቅምሻ እናሰማችሁ። አሁን የዕለቱ አብይ ርዕስ ይቀርባል። ባልተገባ የዋጋ ንረትና የኑሮ ውድነት መማረራቸውን የሐዋሳ ከተማ ነዋሪዎች ለአሜሪካ ድምፅ ገለጹ። ጫፍ የወጣ ያሉትን የኑሮ ውድነት ያስከተለው ራስ ወዳድ ባለጸጎች የሚሰሩት ሸፍጥና የመንግስት ተሿሚዎች ግዴለሽነት ነው ሲሉ ወቅሰዋል። ህዝቡን እያስጨነቀ ያለውን የኑሮ ውድነት የክልሉ መንግስት ብቻውን ማስቆም እንደማይችል የተናገሩት የሲዳማ ክልል ፕሬዝዳንት አቶ ደስታ ለዳሞ ተገቢ ያልሆነ የንግድ እንቅስቃሴ ለመግታት ጥረት እየተደረገ መሆኑንና በድጎማ መልክ ሊቀርቡ በሚችሉ ምርቶች ዙሪያ ከፌዴራል መንግስት ጋር በመመካከል ላይ እንደሆነም ገልጸዋል። ሀገሪቱ እንደ አጠቃላይ የክልል ከተሞችም በተናጠል እንደዚህ አይነት ቅጥ ያጣ የዋጋ ንረትና የኑሮ ውድነት ውስጥ ይዘፍቁ የመውጫው መንገድ ምን ይሆናል ብሎ ቪኦኤ የጠየቃቸው የሐዋሳ ዩኒቨርሲቲ የምጣኔ ሀብት ልሂቅ ዶክተር ደጌላ ኤርጌና ምልስ ሰጥቶናል። የሐዋሳው ዘጋቢያችን ዮናታን ዘብድዩስ ዘገባ ልኮልናል። በሐዋሳ ከተማ ጉዱማሌ ወይም በተለምዶ አሞራ ገደል የተባለ በሚጠራ አካባቢ በእግራቸው ሲንቀሳቀሱ ያገኘዋቸው መንግስታዊ ባልሆነ ድርጅት እንደሚሰሩ የነገሩኝ የቤተሰብ አስተዳዳሪ የሆኑት አቶ አለቃ አናቆ የተለያየ መልክ ይዟል ያሉት የኑሮ ውድነት ጫና እንደፈጠረባቸው ተናግሯል። ሰው አቻችሎ ነው ለመኖር ፍላጎቱን ለማግኘት ብዙ ትግል ማድረግ ይጠይቃል። ያው ብዙ አሁን የሚችል ነው ያለፈ ያል ነው ከባድ ጊዜ ነው። የኑሮ ውድነት አባባሽ ያሏቸውንም ጉዳዮች ዘርዝረዋል። መሰረታዊ ፍላጎ ቶ ለምሳሌ ከዚህ ከምግብ እንትን ጀምሮ ከቤት ክራይ ጀምሮ ያው እነኚህ መሰረታዊ ነገሮች ናቸው። ኑሮ በጣም ሰው ላይ በጣም ከፍ እንድል እንዲጫን የሚያደርጉት። ሌላው ወጣ ስትል ይሄ ከግንባታ ጋር ተያይዞ ያሉ ነገሮች ደግሞ እነሱ ደግሞ ያው ሌላ ክፍል የሚሰራው ነው። ግን ማጆሪቲው ያለበት ደግሞ ታች ላይ ስለሆነ እነኛም ባታ ከቤት መስራት ጋር የተያያዙ እቃዎችን እጅግ ውድ ናቸው። የሚችል ፋይት አርጎ ነው። እነሱንም እንትን ሚለው በየጊዜው ይጨምራል። መንግስት ገበያውን በመቆጣጠር በህዝብ ላይ እየደረሰ ያለውን ጫና መቀነስ አለበት ሲሉም ተናግሯል። ከሶስት ጓደኞቹ ጋር መንገድ ዳር ተቀምጦ ያገኘሁት ትምህርቱን ብጨርስ ም ስራ አጦ መቆየቱን የሚናገረው አክልሎ አዲሱ እጅግ ከባድ በማለት የገለጠውን ወቅት እያሳለፈ መሆኑን ገልጧል። ቤት የለንም። ስራ የለንም። ምን በላ የለንም። መንገድ ላይ ነው እያደር። ትምህርት ከጨረስ ያ ስድስት ሰባት አመት ነው። ምንም ስራ የለንም። ምንም ቢሆን በልተን ለራሳችን የሚሆነው ነገር ዳቦን ካን በልተን ነው የምናድረው ያ ዳቦ እንኳን አጥተናል። በዚህ ሰዓት ያለው ተወደደብን ማግኘትም አልቻልንም፣ ያሏቸውንም መሰረታዊ የፍጆታ ዕቃዎችና የእህል ምርቶችንም ተናግረዋል። በዚህ ሰዓት ሶስት ሊትር ጀርካን ሶስት መቶ እየገዛን ሱካር በተራበት ሰዓት ጤፍ አምስት ሺህ እየገዛን ባለንበት ሰዓት የምን እንትን የምን መንግስት ነው የለውም ነዋሪዎቹ የዋጋርነትና የኑሮ ውድነትን ያመጣው ራስ ወዳዶች ያሏቸው ባለጠጎች የሚፈጥሩት ሻጥርና የመንግስት ተሿሚዎች ዳተኝነት ነው ሲሉም ወቅሰዋል። ሶየ የተራበ ለራሱ እንትን በቃ ሀብታም ለራሱ ስቶሪ እያከማቸ እንደፈለገ ነው የሚያደርጋለሁ። ያን መንግስት መቆጣጠር አልቻለም፣ መቆጣጠር አልቻለም። ስለዚህ ዝም ብለን ነው ያለነው። ባዶ ሜዳ ነው ያለነው። የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞ የክልሉ መንግስት ብቻውን የሚፈታው ችግር አለመሆኑን ገልጠው ዳሩ ግን ጥረት እያደረገ መሆኑን ተናግሯል። እኛ ለማድረግ እየሞከርን ያለ ነው፣ ተገቢ ያለሆነ የንግድ እንቅስቃሴና ግብዓቶችን ሆርድ አድርገው በመጋዘን ክምችት ፈጥሮ አርቲፊሻል የሆነ የኑሮ ውድነት የሚፈጠርበት ሁኔታ ያመቻቹ ነጋዴዎችን ክትትል በማድረግ ሕጉ ከሚፈቅደው ውጭ የተቆለሉ የተከማቹ ነገሮችን ለገበያ የሚቀርቡበት ሁኔታ የማመቻቸት፣ ከዛ ውጭ ምርትና ምርታማነትን ለማሳደግ የሚያስችሉ ስራዎችን አቅደን የመስራት፣ የንግድ ፍሰቱ ፍትሀዊና ትክክለኛ እንዲሆን የማሳለጠው ስራ ነው እየሰራን ያለ ነው። እዛ ውጪ አንዳንድ የኑሮ ግድነትን ለማርገብ የሚያስችሉ እርምጃዎች ከዚህ በፊት በፌደራል መንግስቱ ዘይት፣ ሱካር፣ ስንዴ ወዘተ ይቀርቡ የነበሩ አሁን ባለው ሁኔታ ተሟልቶ የማይቀርቡበት ሁኔታ የስሚንቶና ወዘተ የነዳጅም ጨምሮ ያለው ስርጭት ሁኔታውም ችግር ያለበት በመሆኑ በእነዚህ በነዳጅና በስሚንቶ አካባቢ ወደ ክልላችን ምርቱን በማምጣት በፍትሃዊነትና በሀቀኝነት በማከፋፈል ያለውን መዛባቶች ለማስተካከል የሚያስችል አስተዳደራዊ ስራ እየሰራን ያለ ነው። በድጎማ የሚመጡ ምርቶች ላይ ግን እየተነጋገርን ያለ ነው። ፌዴራል መንግስት የሚወስደውን አቅጣጫ ተከትለን እኛም ተግባራዊ ነው የምናደርገው። ምናልባት በመስኖም እየተመረቱ ምርቶች አሁን ወደ ገበያ እየቀረቡ ስለሆነ እነዚህም የኑሮ ውድነት ለማርገብ አስተዋጽኦ የሚያደርጉ ይመስለናል። በተረፈ የማህበረሰባችንን የገቢ አቅም አቅም ለማሳደግ በዚሁም የኑሮ ውድነት እንዲቋቋም ለማድረግም የተሳለጠ ስራ ለመስራት እየሞከርን ያለ ነው። ግን ይሄ ችግር ችግር መሆኑን አምነን በተጨማሪም እየገመገምን የሚቻለውን ሁሉ ለማድረግ ዝግጁ ሆነ ያለን መንግስት። የስራ እድል መፍጠር አለመቻሉን በእንቅርት ላይ ጆሮ ደግፍ ሆኖብናል በማለት ነዋሪዎች በመንግስት ላይ የሚያቀርቡትን ትችት በተመለከተ አቶ ደስታ ይህን ተናግረዋል። በሆኑ ጊዜ በጊዜያዊና በቋሚ ወደ ዘጠና ሺህ የሚሆኑ ሰዎች ስራ እድል እንዳገኙ በገጠርና በከተማ የሚያሳይ ነው። ከዚህ ውስጥ በተጨባጭ የስራ እድል ፈጠራ ለመደገፍ ወደ 83 ሚሊዮን የብድር ገንዘብም ስርጭት እንደተደረገ ነው ማየት የተቻለው። ከዚህ ውስጥ ወደ 8 ሺህ የሚደርስ በክልሉ ባሉ በተለያዩ ክፍት ቦታዎች ላይ የተፈጸመ ቅጥር ነው። በቴክኒክና ሙያም ሆኖ በደረጃ አራት በደረጃ ሶስት እንዳግባቡ እንደየዘርፉ ባህሪ ቅድሚያ በሚሰጣቸውና ከዚህ ጋር ተያያዥ የሆኑ ሙያዎችን መሰረት ያደረገ ልየታ ተደርጎ በተደራጀ ሁኔታ በቅንጅት ወደ ስራ ለማስገባት እየተሰሩ ያሉ ስራዎች አሉ። በእነዚህ ድምርና በኢንዱስትሪዎች በባለሀብቶችና በራሳቸው ተደራጅቶ መስሪያና ሌሎች ድጋፎች አግኝቶ ስራ የተፈጠረላቸውም በድምሩ ስናይ በክልሉ ውስጥ በርካታ ስራ እድል መፈጠሩን የሚያሳይ ነው። በአሀዝ ደረጃ ግን ቅድም የገለጽ ነው ነው ጊዜያዊም ቋምም ተጨምሮ ወራትን ያስቆጠረው የኑሮ ውድነት መፍትሄው ምንድነው ብለን ጠየቅናቸው። የአዋሳ ዩኒቨርሲቲ የምጣን ሀብት መምህርና ተመራማሪ ዶክተር ደገላ ያርገነ አራት የመፍት ሀሳቦችን እንደሚከተለው ጠቅሰዋል። ዋጋ ንረት ምክንያቱ ብዙ ነው። ዞሮ ዞሮ መፍትሄው ከየ- ምክንያቱ አኳያ ነው መፍትሄ መስጠት የሚቻለው መፍትሄው ላይ ነው ያንተ ፍላጎት። ስለዚህ መፍትሄው ለምሳሌ በመንግስት ፍላጎት መጨመር ምክንያት የመጣ ከሆነ መንግስት ለምሳሌ ገንዘብ አትሞ በኢኮኖሚ ውስጥ በመጨመሩ ምክንያት መንግስት ኢንቨስት የማድረግ ፍላጎቱ በመጨመሩ ምክንያት ብዙ ገንዘብ በኢኮኖሚ ውስጥ ሲገባ የሚመጣ ከሆነ በሞኒተሪ ፖሊሲ አለ የገንዘብ ፖሊሲ የሚባለው፣ ስለ መንግስት መልሶ በዛ መንገድ ሊቆጣጠረው ይችላል ማለት ነው። ሁለተኛውና መሰረታዊ በኢትዮጵያም ሊሰራ የሚችለው ደግሞ ያው የግብርና ምርቶች በተለይ የእኛ የእኛ የዋጋ ንረት የሚያያዘው ከምግብ እህሎች ጋር የተገናኘ ነው። ኮንዚመር ፕራይስ ኢንዴክስ የምንለው የሸማች የዋጋ ህዳግ አለ አማካይ ነገር ነው። በመሰረታዊነት ያው ሸማቾች የሚገዟቸው ነገሮች ላይ ከአመት አመት፣ ከጊዜ ወደ ጊዜ የዋጋ ንረት እንዴት እየጨመረ ነው የሚለውን የሚያሳይ ነገር ነው። እንግዲህ ኮንሱመር ኢንዴክስ የምንለው ያ ነው። እንግዲህ ኢንፍሌሽን የሚያመለክት። ስለዚህ ይሄ ደግሞ አቅርቦት ከማሻሻል ጋር እያያዛል፣ ምርት ከማብረ ምርታማነት ከመጨመር ጋር። ዶክተር ደገላ የዋጋ ንረትና የኑሮ ውድነት በተመለከተ ዝርዝር ጉዳዮችን ማብራርቷል። በሌላ ዝግጅት ይቀርባል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ፋርማጆ በሚል ቅጽል ስም በሚታወቁት የሶማሊያ ፕሬዚደንት መሐመድ አብዱላሂ መሐመድ ደጋፊዎችና ተቃዋሚዎች መካከል የተቀሰቀሰ ግጭት ዋና ከተማዋን ሞቃዲሾን ካናወጠ በኋላ የሀገሪቱ ጠቅላይ ሚኒስትር መሐመድ ሁሴን ሮቤል መረጋጋት እንዲፈጠርና ንግግር እንዲጀምር ጥሪ አቅርበዋል። መሐመድ ካሂዬ ከሞቃዲሾ የላከውን ዘገባ ጽዮን ግርማ ታቀርበዋለች። ሶማሊያ ውስጥ ምርጫን በተመለከተ የተካሄዱት ድርድሮች መክሸፋቸውን ተከትሎ ትላንት እሁድ በተቀሰቀሰ ግጭት ዋና ከተማዋን መቋዲሾን አናውጧታል። የዓይን እማኞችና የከተማዋ ነዋሪዎች እንደገለጹት የተታኮሱት የፕሬዝዳንት መሐመድ አብዱላሂ መሐመድ ወይም ፋርማጆ ታማኝ ኃይሎችና ከተቃዋሚ መሪዎች ጎን የተሰለፉ የሀገሪቱ የጦር ሰራዊት አባላት ናቸው ተብሏል። የከተማዋ ነዋሪዎች ትላንት እሁድ ማምሻ ሁኔታውን በማፍጠር ላይ እንዳሉ ተኩስ መሰማቱን የተናገረ ለደህንነቱ ሲል ስሙ እንዳይገለጽ የጠየቀ እማኝ የመንግስቱ ወታደሮች በጦር መሳሪያና በሮኬት ተወንጫፊ ፈንጂ ተታኩሰዋል ብሏል። ወሓን ረባ ሀልካን እናን ከሑመሃይ ድባታ ዳ ለጉ ቀልቀልግልናየ እምን እየነበ የሀገሪቱ ጠቅላይ ሚኒስትር መሀመድ ሁሴን ሮቤል በዋና ከተማዋ መጓድሾ በአንድ ምሽት በመንግስት ወታደሮችና በተቃዋሚዎች መካከል በድንገት በተከሰተ ግጭት ማዘናቸውን ገልጸዋል። አያይዘውም የተፈጠረውን አለመግባባት ለመፍታትና ግጭቱን ለማብረድ ውይይትና መግባባት አማራጭ የሌለው ብቸኛ መፍትሄ ነው ብለዋል። የሶማሊያ ተቃዋሚዎች የፈርማጆን የደህንነት ሰራተኞች ሲወቅሱ የደህንነት ሚኒስትሩ ሀሰን ሀንደበይ በበኩላቸው ወቀሳና ክሱን ያስተባብላሉ። ሆኖም ቀውሱ የተከሰተው ምርጫው ከመራዘሙ ጋር ተያይዞ ነው። የሶማሊያ የፌዴራል መንግስትና ተቃዋሚ መሪዎች ምርጫዎቹን በሚመለከት ባደረጉት ድርድር ሳይስማሙ መቅረታቸውን ተከትሎ የሀገሪቱ ምክር ቤት ስልጣን ላይ ያለው መንግስት ለሁለት አመታት እንዲቀጥል ውሳኔ ሰጥቷል። ከዚያ ወዲህ በሁለቱ ወገኖች መካከል ጠብ ተፈጥሯል። ምክር ቤቱ ውሳኔውን ካሳለፈም በኋላ በማግስቱ በፕሬዚዳንት ፈርማጆ ፊርማ ህግ ሆኖ ተደንግጓል። የዓለም አቀፉ ማህበረሰብ የፋርማጆን ስልጣን ለማራዘም የተወሰደው እርምጃ በሶማሊያ መረጋጋት ሊኖረው የሚችለውን አሉታዊ አንደምታ በመግለጽ እያስጠነቀቁ ባለበት በዚህ ወቅት የሶማሊያ ተቃዋሚ ህግ አውጪዎችም በፈርማጆ ስልጣን መራዘም ተቃውሟቸውን ማሰማ ቀጥለዋል። የተቃዋሚ ፓርቲ አባል የሆኑት መሐመድ ሀሰን ኢድሪስ እንደተናገሩት መንግስት በመዲ ቻይና በተነሳ ሁከት ላይ የወሰደው እርምጃ ለውይይት ዝግጁ አለመሆኑን የሚያሳይ ነው ብለዋል። ጠቅላይ ሚኒስትሩ የጸጥታ አካላት የወሰዱትን እርምጃ ማድነቃቸው ሁኔታው እንዲረጋጋ አለመፈለጋቸውን ያሳያል። በተቃራኒው እየተካሄደ ያለውን ከህገ መንግስቱ ውጭ ስልጣን የማራዘም ህገወጥ ስራ የሚያበረታታ ነው። ባለፈው ሳምንት የአፍሪካ ህብረት የሶማሊያ መሪዎች የፈርማጆን ስልጣን ማራዘም በማስቀረት በምርጫ ዙሪያ ንግግር እንዲጀምሩ ጥሪ ቀርቦ ነበር። በመጪዎቹ ሳምንታትም ህብረቱን የሚወክሉ ልዑካን ቡድኖች ሶማሊያን እንዲጎበኙ ይላካሉ። በኳታር ዩኒቨርሲቲ የጸጥታ ጉዳዮች ጥናት ረዳት ፕሮፌሰር የሆኑት አፍያሬ ኤልሚ እሁድ እለት በሶማሊያ መቋደሾ ውስጥ የታየው አይነት የታጣቂዎች ግጭት እንዳይደገም ብቸኛው አማራጭ ውይይት ብቻ ነው ይላሉ። በአሁኑ ሰዓት ከዚህ ሁኔታ ውስጥ ለመውጣት ያለው ብቸኛው አማራጭ አንድ ብቻ ይመስለኛል። እሱም ወደ ውይይት ጠረጴዛ መመለስና የፖለቲካ አለመግባባቶችን መፍታት እንዲሁም ለህውከቱ መነሻ የሆነውን በምርጫ ዙሪያ ያሉ ችግሮችን በቅድሚያ መፍትሄ መፈለግ ነው። በሶማሊያ የሚገኘው የተባበሩት መንግስታት ቢሮ ሁሉም ፓርቲዎች ራሳቸው ላይ ጥብቅ ቁጥጥር እንዲያደርጉ የጠየቀ ሲሆን በአስቸኳይ ወደ ውይይት እንዲመለሱም ጥሪ አቅርቧል። ደግሞ ወደ ዩናይትድ ስቴትስ እናመራለን። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በፕሬዝዳንትነት የቆዩበትን የመጀመሪያዎቹን አንድ መቶ ቀናት አስመልክቶ በዚህ ሳምንት ለምክር ቤት አባላት ንግግር ያሰማሉ። በቅርቡ ከህዝብ በተሰበሰበ የአስተያየት መለኪያ መሰረት ትንሽ በለጥ ያለ ቁጥር ያላቸው አብዛኞቹ አሜሪካውያን የስራ አፈጻጸማቸውን ደግፈዋል። የዲሞክራትና የሪፑብሊካውያን መሪዎቹ ፕሬዚዳንቱ በዚህ ንግግራቸው እንዲያሰሟቸው የሚፈልጓቸው ብዙ ነገሮች እንዳሉም ተመልክቷል። የአሜሪካ ድምፅ ዘጋቢ ሚሼል ኩዊን ዘገባ ልካለች። ደረጀ ደስታ ያቀርበዋል። ፕሬዚደንት ባይደን መቶኛ የስራ ቀናቸውን አስመልክቶ ለሁለቱም የምክር ቤት አባላት በጋራ የሚያሰሙት ንግግራቸው ባሳለፏቸው 100 ቀናት ውስጥ ያከናወኗቸውን አብይ ስራዎችና በመጪዎቹ ወራት ሊያከናውኗቸው ስላቀዷቸው አጀንዳዎቻቸው ይፋ ያደርጋሉ ተብሎ ይጠበቃል። በቅርቡ የዋሽንግተን ፖስት እና የኤቢሲ የዜና ማሰራጫዎች አማካኝነት ከህዝብ የተሰበሰበው አስተያየት እንደሚያመለክተው 52 ከመቶ የሚሆኑ አሜሪካውያን የፕሬዝደንቱን የስራ አፈጻጸም ደግፈዋል። በቁጥር ትንሽ በለጥ ያለው ይህ አሃዝ በቅርቡ ጊዜ ከነበሩ የቀድሞ ፕሬዚደንቶች ሁሉ ዝቅ ያለ ሲሆን ከቀድሞ ፕሬዝደንት ዶናልድ ትራምፕ ከነበሩበት ተመሳሳይ ጊዜ አንጻር ግን የበለጠ ሆኖ ታይቷል። በጥቁሩ ጆርጅ ፍሎይድ ግድያ ተወንጅለው ጥፋተኛ የተባሉት የቀድሞ ፖሊስ መኮንን የሰሞኑ ዜና ከሆኑ በኋላ ባይደን በዚህ ንግግራቸው ያነሱታል ተብሎ የሚጠበቀው በጆርጅ ፍሎይድ ስም የተሰየመው የፖሊሶችን አሰራር ደንብ ማሻሻያዎችን ይሆናል ተብሎም ተገምቷል። የዲሞክራቶቹ የፖሊስ አሰራር ማሻሻያ ረቂቅ በፍሎይድ ስም የተሰየመ ሲሆን የተወካዮቹን ምክር ቤት አልፎ ወደ ሕግ መወሰኛው ምክር ቤት አምርቷል። የተወካዮቹ ምክር ቤት አባል የሆኑትና የካሊፎርኒያ ዲሞክራት ካረን ባስ ረቂቁን አስመልክተው እንዲህ ይላሉ። I hope that he lifts up the issue again and that he talks about the urgency of doing something right now. በአሁኑ ወቅት በአስቸኳይ አንድ ነገር መደረግ ያለበት መሆኑን በመግለጽ ጉዳዩን አንስተው እንደገና ነፍስ ይዘሩበታል ብዬ ተስፋ አደርጋለሁ። እኛም ጉዳዩን አንስተን ወደፊት እንድንገፋበት ማበረታቻ የሚሆነን ይመስለኛል። ይሁን እንጂ የሪፐብሊካን መሪዎች ባይደን በንግግራቸው እንዲያነሱ የሚፈልጉት በዩናይትድ ስቴትስ እና ሜክሲኮ ድንበር ያለውንና እነሱ ቀውስ ብለው የሚጠሩትን የስደተኞች ጉዳይ ነው። ቀደም ሲል በተጠቀሰው የህዝብ አስተያየት መለኪያ 53 ከመቶ የሚሆኑ አሜሪካውያን ባይደን የስደተኞች ሁኔታ የያዙበትን መንገድ አልተቀበሉትም። የፍሎሪዳው ሪፐብሊካን ሴኔተር ሪክ ስካት እንዲህ ብለዋል። We have to create security at the border, and let's figure out how we make this a country where people that want to live the dream that we want to live uh, can, can, can, come in here in a, on a legal basis. የድንበሩን ደህንነት ማስጠበቅ አለብን ከዚህ በኋላ ይህን ሀገር በህጋዊ መንገድ ህልማቸውን ለመፈጸም የመጡ ሰዎች እኛ ልንኖር የምንፈልገውን ህልም መኖር የሚችሉበትን መንገድ መፈለግ እንችላለን የባይደን አስተዳደር የስደተኞቹን ፍሰት ከምንጫቸው ለመግታት በማዕከላዊ አሜሪካ ሁኔታዎች የሚሻሻሉበትን መንገድ የሚያስችሉ ፖሊሲዎችን ለማውጣት እያሰበ ነው። የአስተዳደሩንም ጥረት እንዲያግዙ ልዩ ኃላፊነት የተጣለባቸው ምክትል ፕሬዚደንት ካማላ ሀሪስ በሚቀጥለው ሰኔ ወደ አካባቢዎቹ ያመራሉ ተብሎ ይጠበቃል። በዘንድሮው የኦስካር ሽልማት የተለያዩ አናሳ ማህበረሰብን የሚወክሉ ተሸላሚዎች የወርቅ ቅብ የሆነውን ቅርጽ በመውሰዳቸው ሽልማቱ እጅግ ብዝሃነት የታየበት እንዲሆን አድርገዋል። ለምርጥ ተዋናይ፣ ምርጥ ተዋናይ፣ ሲኔማቶግራፈር የሚሰጡት የዕለቱ ሶስት ዋና ዋና ሽልማቶች ግን ለነጭ ዕጩዎች ተሰጥተዋል። ፔኔሎፕ ፓውሉ ያጠናቀረችውን ዘገባ ስምንት ሺህ ቆይታ አቀርበዋለች። በትውልድ ቻይናዊት የሆነችው አሜሪካዊቷ ፊልም ሰሪ ክሎይ ዣው ኖማድ ላንድ በተሰኘው ፊልሟ የዘንድሮ ኦስካር ምርጥ ምስል አሸናፊ ሆናለች። ፊልሙ በምዕራብ አሜሪካ የሚኖረውን ዘላን ማህበረሰብ ሕይወት የሚያስቃኝ ሲሆን በፊልሙ ላይ የተወሰኑ ተዋናያን ከአሜሪካውያን ዘላኖቹ ጋር አብረው በመኖር ይተውናሉ። ትላንት በተካሄደው ዘጠና ሶስተኛው ኦስካር ሽልማት የምርጥ ተዋናይትን ሽልማት የወሰደችው ደግሞ ፍራንሲስ ማክዶርማንድ ፈርን የተሰኘች በስልሳዎቹ ውስጥ የምትገኝ ገጸ ባህሪ ወክላ በተጫወተችበት ፊልም ነው። ገጸ ባህሪዋ በ2008 አሜሪካ ውስጥ በደረሰው የኢኮኖሚ ቀውስ ምክንያት የተወሰኑ ዕቃዎቿን በመኪናዋ ውስጥ ከታ በመላው አሜሪካ የምታደርገውን ጉዞ ያስቃኛል። ክሎይ ዣው የምርጥ ዳይሬክተርነቱን የኦስካር ሽልማትን በመውሰድ የመጀመሪያዋ ነጭ ያልሆነችና ሁለተኛዋ ሴት ለመሆን በቅታለች። ስለ ፊልሟም ይህን ብላለች። በምዕራቡ የአሜሪካን ክፍል በጣም ሰፊና የሚያምር ነገር አለ። ይህ በርካታ ትውልዶችን ያነጸ ነው። እዛ ሲሆን ከእኔ የበለጠ ግዙፍ ነገር አካል እንደሆንኩ ይሰማኛል። ያንን እንዳለ ጠብቆ ማቆየት ይቻላል። በዘንድሮ ኦስካር የምርጥ አክተር አሸናፊ የሆነው ደግሞ አንቶኒ ሆፕኪንስ ሲሆን ሽልማቱን ያገኘው በመርሳት በሽታ በመጠቃቱ አይምሮውን እየሳተ የመጣ አባት ወክሎ በተጫወተው ገጸ ባህሪ ነው። ደቡብ ኮሪያዊቷ ተዋናይት ዩን ዮ ቻንግ ደግሞ ሊ አይዛክ ቻንግ በሰራው ስደተኛ ኮሪያውያን በአሜሪካ ያላቸውን ሕይወት በሚያሳይ ፊልም ላይ ባሳየችው ብቃት የምርጥ ረዳት ተዋናይነት ሽልማት አግኝታለች። በፊልሙ ላይ ዮዋን ዮ ቻንግ የተጫወተችው በስራ ብዛት የደከመች ልጇንና የልጇን ባል ልጆች በማሳደግ ለማገዝ ከደቡብ ኮሪያ የምትመጣ አያት ገጸ ባህሪ ወክላ ነው። አይጎ አይጎ ስትሮንግ ስትሮንግ ቦይ። ዳንኤል ካሉያ ደግሞ የምርጥ ረዳት ተዋናይ ኦስካር ሽልማት ያገኘው ጁዳስ ኤንድ ዘ ብላክ ማሳይ በተሰኘው ፊልም ላይ የብላክ ፓንተር መሪና የፍሬድ ሃምፕተን አቀንቃኝ ሆኖ ጥቁር ገጸ ባህሪያቶች ብቻ በተሳተፉበት ፊልም ላይ ድንቅ ብቃት በማሳየቱ ነው። ሃምፕተን እንደ አውሮፓውያን አቆጣጠር በ1969 በፖሊስ እጅ ህይወቱ ያለፈ ጥቁር ሲሆን የ21 ዓመት ወጣት ነበር። ኒውዮርክ ማንክ በተሰኘው እንደ አውሮፓውያን አቆጣጠር በ1930 ዎቹ የነበረውን የሆሊውድ ታሪክ የሚያሳየው የዴቪድ ፊንቸር ፊልም የምርጥ ሲኒማቶግራፊ ሽልማት አሸናፊ ሲሆን በዘንድሮ ኦስካር ሽልማት ለነጮች ከተሰጡት አምስት ዋና ዋና ሽልማቶች መካከል አንደኛው ነው። ይህም የዘንድሮ የኦስካር ሽልማት በአብዛኛው ብዝሀነት የታየበት ሆኖ እንዲያልፍ አድርጎታል። በፓናሎፔ ፓውሎ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አሁን ምርጫ ነክ ቅንብር። ከሳምንታት በኋላ የሚካሄደው የኢትዮጵያ ሀገር አቀፍ ምርጫ ከቀደሙት አምስት ምርጫዎች የተለየ እንደሚሆን የሚጠቁሙ በቂ ምልክቶች መኖራቸውን አንድ አንጋፋ የህገ መንግስት ህግ ምሁር ተናግረዋል። ምርጫ ቦርዱን የመሳሰሉ የዲሞክራሲ ተቋማት እንደገና መደራጀት ደግሞ ከምልክቶቹ አንዱ መሆኑን በአዲስ አበባ ዩኒቨርሲቲ የህገ መንግስት ህግ መምህር ዶክተር ጌታቸው አሰፋ ጠቁመዋል። አስተያየታቸውን የሰጡ አንዳንድ የአዲስ አበባና የሌሎች ከተማዎች ነዋሪዎችም ዲሞክራሲያዊ መብታቸውን ለመጠቀም ድምፅ እንደሚሰጡ ገልጸዋል። ምርጫው ነፃና ጠንካራ ፉክክር የሚታይበት መሆኑን እንደሚጠራጠሩ የገለጹም አሉ። የአሜሪካ ድምፅ ሬዲዮ እንዲሁም አሃዱ ሬዲዮ እና ቴሌቪዥን በጋራ ያዘጋጁትና ለምን ይመርጣሉ ሲሉ ዜጎችን የጠየቁበት በባለሙያም ያስተነተኑበት የቴሌቪዥን ስቱዲዮ ውይይት ነው የዚህ ዘገባ መነሻ። ውይይቱን የመሩት እስክንድር ፍሬው ከአሜሪካ ድምፅና ሊዲያ አበበ ከአሃዱ ሬዲዮ እና ቴሌቪዥን ናቸው። ከአዋሳ በተሰበሰበ የነዋሪዎች አስተያየት ይጀምራል። ምርጫ የምንመርጠው ማንኛውም ህዝብ ማንኛውም ሀገር ያው መንግስት እንዲኖረው ይፈለጋል። ምርጫ ደግሞ ዲሞክራሲያዊ የሆነ ፊታዊ የሆነ ምርጫ ሊኖረን ይገባል። የሚያስተዳድርንም መምረጥ ደግሞ ግድ ነው። ስለዚህ አንድ መንግስት መኖር ስላለበት፣ ትክክለኛና እውነተኛ የሆነ ለህዝብ የሚሰራ መንግስት መኖር ስላለበት፣ የሚያስተዳድርም መንግስት መኖር ስላለበት፣ ያለ መንግስት መኖር ስለማይቻል ያው እመርጣለሁ። ባይመርጡስ መምረጥ አለብኝ። ምክንያቱም መምረጥ ግዴታዬ ነው። ምክንያቱም መንግስት ከሌለ ሁሉ ነገር የለም ማለት ነው። ያለ መንግስት ደግሞ መኖር አይቻልም። የሚያስተዳድረንን አካባቢያችንን፣ አገርንም የሚያስተዳድረውን መምረጥ የግዴታ ስለሆነ መርጣለሁኝ። ምርጫ መመርጠው አንደኛ የራሴን የዲሞክራሲያዊ ስርዓቱን ኤክሰርሳይዝ ለማድረግ ነው። በሌላ በኩል ምርጫን መምረጥ የስልጣን ጫፍ ነው። ይሄ ስል የኢትዮጵያን ሕዝብ ክነም ከግል ጀምሮ በማህበራዊ በፖለቲካሊ በኢኮኖሚካሊ ችን ቺን ሀገር በተሻለ ሁኔታ መምራት የሚችል መንግስትን መርጬ እነ የራሴን እድልም በራሴ የመወሰን ስልጣን የሚሰጥ እድል በመሆኑ ምርጫን ለመምረጥ የራሴን ዝግጅት እያደረግኩኝ ነው። ምርጫን የምመርጠው እኔ በራሴ መንግስት በየወቅቱ ያው ምርጫ ይመጣል። ምርጫ ሲመጣ እኔ ምርጫውን የሚመርጠው መንግስትን የሚያስተዳድር ህዝብን የሚያስተዳድር መልካም አስተዳዳሪ፣ መልካም ልማት ለህዝቡ የሚያመጣ ሰላምን የሚያሰፍን መንግስት ለማቆም ነው። ምርጫ በራሴ በኩል የሚመርጠው ካልመረጥኩኝማ ማን ያስተዳድራል? ልማት ማን ያመጣል? ፖለቲካን ማን ያረጋጋል? ልማትን፣ ሁሉን ነገር፣ ጸጥታን የሚያረጋጋ ሰው አይኖርም። ሰው እርስ በርስ ግጭት ሊፈጥር ይችላል። ግን በምርጫ ህዝቡ ወዶ እኔም ወድጄ የመረጥኩት ሰው መልካም ልማት መልካም አስተዳደር ስለሚያመጣ ነው። ያለ ምርጫ ደግሞ መንግስት ሊኖር አይችልም። ፖለቲካም ሊኖር አይችልም። ፖለቲካም አይረጋጋም፣ መንግስትም ስለማይረጋጋ በየወቅቱ በሚመጣ ምርጫ ሂደት ላይ እኔ ለራሴ የሚሆነውን ይጠቅመኛል የምለውን ፓርቲ መምረጥ ስለሚያስፈልግ ነው። እንግዲህ ቀደም ብለን እንደተከታተል ነው ዶክተር ከሀዋሳ የሰበሰብናቸው ተመልካቾቻችን ሀሳባቸውን በዚህ መልኩ ነው እያጋሩን። ለምን እንደሚመርጡ ተስፋቸውን፣ እንዲሁም ደግሞ ካልመረጡስ ምን ይከሰታል የሚለውን ነገር አንስተውልናል። እስክንድር እንግዲህ ሊዲያም እንዳለችው የሀዋሳ አስተያየቶችን አድምጠዋል ዶክተር ጌታቸው ዜጎች ለምን ይመርጣሉ? ለምን ትመርጣላችሁ በሚለው ጥያቄ ወይ የቀረበው መምረጥ እንግዲህ ጊዜ ይጠይቃል። ሰዎች ጊዜ ወስደው ሰዓት መድበው ነው የሚመርጡት። ምርጫ ካርድ መውሰድ አለ፣ ከዛ በኋላ የፓርቲዎችን ፕሮግራሞች መከታተል፣ የድምፅ መስጫው ቀን ደግሞ ተሰልፎ ድምፅ መስጠት አለ። ይህን ሁሉ ለምን ያደርጋሉ ዜጎች? ዜጎች ለምን ይመርጣሉ? ዶክተር ጌታቸው ተመሳሳይ ጥያቄ ለእርሶ እናንሳ። እሺ አመሰግናለሁ። አይ ቲንክ አስተያየት ሰጪዎቹ በጥሩ ሁኔታ የገለጹት ይመስለኛል ዜጎች የሚመርጡበትን ምክንያት እንግዲህ ይሄ አሁን የተባለው ኮስት አለው። መምረጥ የጊዜ ኮስት አለው። የተለያዩ ኮስቶች አሉት። በዛ ውስጥ ወጪ ያለ እና ያንን ወጪ ደግሞ ከዛ የተሻለ ጥቅም ይሰጣል በሚል ዜጎች ለምርጫ ይሳተፋሉ። አስተያየት ሰጪዎቹ እንደገለጹት በተለያየ ምክንያት የዜጎች የመምረጥ ፍላጎት ይነሳሳል። ቴዎሬቲካሊም በጥናትም እንደሚገለጸው ሶስት አራት ወይም አምስት የሚሆኑ ምክንያቶች አሉ። ዜጎች በምርጫ የሚሳተፉበት ምክንያት ዋናው የዜጎች የዴሞክራሲ ግንዛቤ እና ምርጫ ለዴሞክራሲ ስርዓት መገንባት እና ለዴሞክራሲ ስርዓት ቀጣይነት ያለውን ጥቅም ዜጎች የሚገነዘቡ ሲሆን በዴሞክራሲያዊ ስርዓት ውስጥ ያለ ምርጫ መንግስት ሊቋቋም እንደማይገባ ግንዛቤ ሲኖር ነው። ስለዚህ ይሄ አንደኛው እና ዋነኛው ዜጎች በመምረጣቸው ዴሞክራሲ ስርዓት ግንባታው እና ለስርዓቱ ቀጣይነት አስተዋጽኦ አድርጋለው ማድረግ ይገባኛል የሚል ሀሳብ ይዘው ነው ዜጎች የሚሳተፉት። አንደኛው ይሄ ነው። ሁለተኛው እንደ ዜግነት ግዴታ ወይም የዜግነት ኃላፊነት ተደርጎም ዜጎች ለምርጫ ዝግጁ ይሆናሉ። በምርጫ መሳተፍ የዜግነት ኃላፊነቴ ነው እና በዚህ ምክንያት ኃላፊነቴ መውጣት አለብኝ የሚልም አንድ ምክንያት ተደርጎ ሊወሰድ ይችላል። ሌላው የድምፄ ዋጋ አለው፣ ቀደም ሲል ከዲሞክራሲ ስርዓት ግንባታው እና ቀጣይነት ጋር ተያይዞ የምሰጠው ድምፅ ስትን በመቀየር የምፈልገውን መሪ በመምረጥ አስተዋጽኦ አለው የሚል ግንዛቤም አንዱ የሚያነሳሳ ምክንያት ነው። ሁለተኛው ከዚሁ ጋር ተያይዞ ባይመርጡ የማይፈልጉት ሰው እንደሚያስተዳድራቸው ይገነዘባሉ። ስለዚህ ሪስክ አለው አለመምረጥ። ይህንን ሪስክም አቮይድ ለማድረግ ዜጎች እንዲሁ የሚፈልገው ከኔጋ ሀሳብ ጋር የሚሄደውን ፖሊሲ የያዘው ፓርቲ ቢመረጥ ይሻላል። ሌላው ከሚመረጥ እኔ ዝም ባለመምረጥ የተነሳ ወይም እኔና መሰሎች የባለመምረጣችን ምክንያት እንደዚህ አይነት ችግር ከሚፈጠር የሚልም መነሳሻ አለ። ሌላው አይ ቲንክ በጥናት እንደሚታየው በተለይ በብዛት ሰዎች መራጮች መውጣትን በሚመለከት ጥሩ የፖለቲካ ፕሮግራምና ቅስቀሳዎች እንዲሁ በዜጎች የመምረጥ ፍላጎት ላይ ከፍተኛ ለውጥ ያመጣሉ። ስለዚህ ጥሩ ሁኔታ የሚቀሰቅስ ፖለቲካ ፓርቲ፣ የሚወደድ የሚከበር የፖለቲካ መሪ ውጭ ለምርጫ በሚቀርብበት ጊዜ ያንን መሪ ለመምረጥ ወይም ፓርቲውን ለመምረጥ እንዲሁ የሚቀርቡት ሀሳቦችና ፖሊሲዎች ፐርስዌድድ በመሆን በመነሳሳት የመምረጥ ፍላጎታቸው ሊጨምር ይችላል። ስለዚህ እነዚህ ምክንያቶች በጥናት የተደገፉ ናቸው እና አይን፣ ቀደም ሲል አስተያየት ሰጫዎቹም እንደገለጹት በየበኩሉ የተሰጡት ለምሳሌ ሁለተኛው ተናጋሪ በዲሞክራሲ ስርዓት ውስጥ ያለኝን አስተዋጽኦ የዲሞክራሲው ቀጣይነት እንዲኖረው አስተዋጽኦ ለማድረግ ነው የሚለው ከነዚህ ካነሳናቸው ጋር የሚሄዱ ናቸው። አይንክ በአጠቃላይ የምርጫና የዴሞክራሲን ግንኙነት እና ቁርኝት የተገነዘበ ዜጋ እና ያለ ምርጫ መንግስት ሊቆም አይችልም በዚህ ዘመን ባለንበት የ21ኛው ክፍለ ዘመን ያልተመረጠ መንግስት አገርን ሊያስተዳድር አይችልም እና ምርጫ ዴሞክራሲ በትክክል ስራ ላይ ውሏል ብለን ለማለት ነፃ ፍትሐዊ እና በየጊዜው ደግሞ የሚደረግ ያለማቋረጥ ጊዜውን ጠብቆ ወቅቱን ጠብቆ የሚካሄድ ምርጫ ለዲሞክራሲ ስርዓት ዋና ምሰሶ መሆኑን ዜጎች የተገነዘቡ ይመስለኛል። አሁን ከሰማናቸው አስተያየቶችና እነዚህ ምክንያቶች ይመስለኛል ዜጎች የሚመርጡበት ምክንያት። መልካም። ዶክተር እንግዲህ ይሄ በዋና በጽንሰ ሀሳብ ደረጃ ዜጎች የሚመርጡበት ነው። እርሶም እንዳነሱት አስተያየት ሰጪዎቹም የሚመርጡበትን ምክንያት አስቀምጠዋል። ይህ ሆኖ ሳለ ግን ያለፉት ምርጫ በሀገራችን የተከናወኑት ስለ ምንክል የበዛባቸው እና በጣም የሚታሙ ሆኑ የሚለውን ከመሰረቱ ውስጥ የምርጫ ችግር በኢትዮጵያ አለ ወይ የሚለውን ብናይ ደግሞ፣ መልካም ነው። ጥሩ እንደገለሽው፣ ያለፉት ምርጫዎች እንግዲህ ከንጉሱ ዘመን ጀምሮ ከአጼ ኃይለሥላሴ ዘመን ጀምሮ ምርጫ ሲካሄድ ነበረ። በአጼ ኃይለሥላሴ ዘመን ፖለቲካ ፓርቲዎች ባይኖሩም፣ ሁሉም የምክር ቤት አባላት በግል እጩነት እየቀረቡ ተወዳድረው ይመረጡ ነበረ። በተለይ ሁለተኛው የንጉሱ ህገ መንግስት ከወጣ ጊዜ ጀምሮ 1948 ህገ መንግስት ከወጣ ጊዜ ጀምሮ፣ ከዛ በኋላ የመጣው የደርግ መንግስት ነው። የደርግ መንግስትም ህገ መንግስቱ ከወጣበት ጊዜ ጀምሮ ቢያንስ አንዴ ወይም ሁለቴ ምርጫ ተካሂዷል፣ የብሔራዊ ሸንጎ የተመረጠበት ጊዜ። ከዛ በኋላ እንግዲህ አሁን ኢህአዴግ ስልጣን የያዘበት 1983 ጀምሮ ያለው ነው። የሽግግር ጊዜ የተካሄዱ አንድ ሁለት ምርጫዎች አሉ። አንደኛው ሽግግር ወቅት በክልሎች የተካሄደው ምርጫ ነው። ሽግግር ጊዜ ሁለተኛው የህገ መንግስቱን የሚያጸድቀውን አርቃቂ ኮሚሽን አርቃቂ አሰምብሊ የህገ መንግስት ጉባኤ የተመረጠበት ጊዜ ነው። ከዛ በኋላ ደግሞ በአዲሱ ህገ መንግስት ላይ ተመስርቶ አምስት ምርጫዎች ተካሂደዋል። ቀደም ሲል እንደገለችው ሊዲያ አይ ቲንክ ምርጫዎቹ በሙሉ በዓለም አቀፍ የምርጫ ተቀባይነት ስታንዳርድ በምንመለከትበት ጊዜ ጉድለት እንዳለባቸው የተለያዩ ሪፖርቶች ያሳያሉ። ይሄ በተለይ ከ1987 ጀምሮ ያለው የኢህአዴግ መንግስት ስለሆነ መንግስት በመጨረሻ አሁን ከሁለት ከሶስት ዓመት በፊት የተደረገው ለውጥ ላይ የምርጫዎቹ ሁሉ ችግር እንደነበረባቸው በመንግስት ሳይቀር ምስክርነት የተሰጠበት ነው። ይሄ እንግዲህ ከምርጫ ቢካሄድም ምርጫው ነገር ግን የአንድን ምርጫ ዴሞክራሲያዊ የሚያደር የሚያስብሉ ቅድመ ሁኔታዎች አልተሟሉም ማለት ነው እና ይሄም፣ አንዱ የምርጫው በየወቅቱ መካሄዱ ብቻ ሳይሆን ምርጫው ፍትሐዊና ነጻ ነው ወይ የሚለው ቁልፍ ነገሮች ናቸው። አንድን ምርጫ የዴሞክራሲ ቲዎሪ በሚታዘዘው መሰረት ትክክለኛ ነው ለማለት ነጻና ፍትሐዊ መሆን አለበት። ፍሪ ኤንድ ፌር የሚባለው ማለት ነው። ስለዚህ ፍሪ ኤንድ ፌር ምርጫ እንዲካሄድ እንትኖች አሉ፣ መለኪያዎች አሉ። ለምሳሌ ፍሪ ነው አንድ ምርጫ ነጻ ነው ለማለት የሚያስችሉ ዜጎች በፈለጉት መጠን ለመምረጥ አማራጭ ሊቀርብላቸው ይገባል። የፖለቲካ ፓርቲዎች አማራጮች ሊቀርቡ ይገባል። እንዲሁ በነጻነት የነጻነት መለኪያ የሆኑትን በነጻ ሀሳብ የመስጠት፣ በነጻ የመሰብሰብ፣ በነጻ ተቃውሞ የማድረግ፣ የመንቀሳቀስ በነጻነት እና ሀሳባቸውን የመግለጽ ዜጎችም የተፎካካሪ ፓርቲዎችም የእጩዎችም እነዚህ ሁሉ መኖር አለባቸው። በምርጫ ዑደት ጊዜ በምንለው ምርጫ ሳይክል በምንለው፣ ቅድመ ምርጫ በምርጫ ጊዜና ከምርጫ በኋላ የሚደረጉ ነጻነቶች ለምርጫው ነጻ መሆን አስተዋጽኦ ያደርጋሉ። የምርጫው ፍትሐዊነት ደግሞ የሚገለጽባቸው መንገዶች አሉ። እነዚህ ለምሳሌ የመንግስት ሀብት ና ተደራሽነት ለፖለቲካ ፓርቲዎቹ በምርጫ ወቅት የሚደረጉ የተለያዩ የሚዲያ አክሰሶች ለፓርቲዎች፣ የሰዎች ወይም የዜጎች በነጻነት ድምጽ መስጠት ብቻ ሳይሆን የሰጡት ድምጽ በትክክል መቆጠርና ውጤቱ ተአማኒ በሆነ መንገድ መገለጽ፣ ድምጽ የተሰጠው ድምጽ በትክክል ተቆጥሮ ውጤቱ መታወቅ ይኖርበታል። የምርጫ መጭበርበር አይኖርበትም መኖር የለበትም። ከዛ በተጨማሪ በምርጫ ወቅት የሚነሱ ግጭቶች፣ አለመግባባቶች ፍትሐዊ በሆነ የህግ ስርዓት መዳኘት ይኖርባቸዋል። ስለዚህ ተሳታፊዎቹ በሙሉ የሚረኩበት የነፃነትና የፍትሐዊነት ስርዓት መደረግ ይኖርበታል። ስለዚህ ከነዚህ መለኪያዎች አኳያ ስናየው ያለፉት በየጊዜው የተካሄዱ ቢሆኑም ፔሪዮዲሲቲውን የጠበቀ ቢሆንም በየአምስት ዓመቱ የተደረገ ምርጫ ቢሆንም በነጻነት እና ፍትሐዊነት ግን ከፍተኛ ጉድልቶች ነበሩት። በቂ የሆኑ ተፎካካሪ ፓርቲዎች በነጻነት የሚንቀሳቀሱበት ስርዓት አልነበረም። የምርጫ አስተዳደር አካሉ ኤሌክሽን ማኔጅመንት ቦዲ የሚባለው የምርጫ ቦርድ እንዲሁ ገለልተኝነቱ በጣም ጥያቄ ውስጥ የገባበት ዘመን ነበረ። የምርጫ ውጤቶች፣ በመራጮች የሰጡት ድምጽ በትክክል ተቆጥሮ አሸናፊው በትክክል አሸናፊ ሆኖ አልተለየም የሚሉ እነዚህ መሳሰሉ የመሳሰሉ በዓለም አቀፍ ሪፖርት አቅራቢዎችም እና ቀደም ሲል እንደገለጽ ነው በመንግስት ራሱ ወደኋላ ተመልሶ ሲመለከተው ምርጫውን ችግር አለበት የሚለውን አይ ቲንክ ብዙ በማያከራክር መንገድ የተቀመጠ ይመስለኛል። እና ስለዚህ የምርጫዎቻችን ጊዜውን ጠብቀው የተካሄዱ ቢሆኑም በዚህ በኢህአዴግ ስልጣን ዘመን ነገር ግን ነጻና ፍትሃዊ ተደርገው የተከናወኑ ስላልሆኑ በዚህ መልክ መታየት ይኖርባቸዋል ማለት ነው። እና የተሟላ የሚሆነው ነጻ፣ ፍትሃዊ እና ጊዜውን ጠብቀው የሚካሄዱ ሲሆኑ ነው። እና ከነዚህ ሁኔታዎች ጉድለት ባለ መጠን የምርጫዎቹ ዴሞክራሲያዊ ትክክለኛ ምርጫ መሆን ጥያቄ ውስጥ ይገባል። ስለዚህ ከመሰረቱ የምርጫ በምርጫ ሂደት ችግር አለ ማለት ነው በትክክል ከፍተኛ ችግር ነበር እና በዛ የተነሳ ምርጫዎቹ በተደረጉ በጥቂት ወራት ውስጥ ከሰው አራት አምስት አመት በፊት የነበረውን አራት አመት በፊት የነበረው ሁኔታ ስናይ ምርጫው በተደረገ በአንድ አመት ውስጥ ነው ህዝባዊ ተቃውሞ አገሩን ያናወጠው። ስለዚህ አንድ ህዝብ ምርጫ ከመረጠና የሚፈልጋቸውን ተወካዮች ወደ ውክልና ከላከ በኋላ ወደ አመፅ የሚገባበት ምናልባትም በኢትዮጵያ የመጀመሪያው ነው ማለት ይቻላል። በዛ ስኬል እና ይሄ አይ ቲንክ በህዝቡ ዴሞንስትሬት የተደረገ ምርጫው ችግር የነበረበት መሆኑን የሚያሳይ ነው። የተከበራችሁ አድማጮቻችን፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። የዩናይትድ ስቴትሱ የበሽታዎች መቆጣጠርና መከላከያ ማዕከል ሲዲሲ የክትባት አዋቂዎች መማክርት ቡድን ለ11 ቀናት ለጊዜው ጥቅም ላይ መዋሉ እንዲቋረጥ ተደርጎ የነበረውን የጆንሰን ኤን ጆንሰን ክትባት ለደቡብ ተነስቶ አገልግሎት ላይ እንዲውል መክረዋል። አንድ ጊዜ ብቻ የሚሰጠው ይህ ክትባት በተለምደው የመድኃኒቶችን ጠባይ የሚጠቀሙ የማስጠንቀቂያ መረጃዎች በሚቀርቡበት መንገድ ይኸው የሰፈረበት ወረቀት አብሮ እንዲቀርብና ጥቅም ላይ እንዲውል መክሯል። በቅርቡ ብሪታንያ ሰራሹ አስትራዘኒካንና የዩናይትድ ስቴትሱ የጆንሰን ኤንድ ጆንሰንን የጸረ ኮቪድ ክትባቶች በወሰዱ ጥቂት ሰዎች ላይ የታየውን የጎንዮሽ ጉዳት ምንነት ለመረዳት የተሰናዳ ቅንብር የመጨረሻ ክፍል ነው። ተከታዩ የጤና ባለስልጣናት የሚወስዷቸውን ሳይንሳዊ አማራጮች ጨምሮ የክትባቶችን ተፈጥሮ የሚያስረዱን የዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካልና ፋርማሲ ሳይንስ መምህርና የትምህርት ክፍሉ ምክትል ሊቀመንበር ፕሮፌሰር ብስራት ኃይለ መስቀል ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ፕሮፌሰር ብስራት በጥያቄ ደረጃ የሚነሱ ሙሉ በሙሉ ያልተቋጩ ነገሮችን ራሳቸውን የሚለወጡ የቫይረስ ዝርያዎች ወይም ቫይረሱ ራሱን እየለወጠ የሚያመጣውን ፈተና ጨምሮ አሁን ካሉት ሁኔታዎች ጋር ብናዛምድ በአንድ መልኩ ሄ ወረርሽኝ ፈጥኖ በቁጥጥር ስር ካልዋለ ራሱን የመለወጡ እድል በሰፋ ቁጥርና ከእነዚያም ውስጥ አደገኛ የሆኑት የመብዛታቸው ሁኔታ ከአሁን ቀደም በለንደንና በደቡብ አፍሪካ የተገኙት ዛሬ በዚህ በዩናይት ስቴትስም እየተሰራጩ ናቸው የሚባሉት መሰል ዝርያዎች የደቀኑትን ፈተና እናያለንና ከፍተኛ ጉዳት ማስከተል የበሽታው ጥናትና እና የመዛመት ፍጥነታቸውም ከፍተኛ መሆን ተደጋግሞ ይነገራል። በአንጻሩ ደግሞ ዛሬ በዩናይት ስቴትስ የተዘገበው 17 ሺህ ሰው የተጋለጠበት ሁኔታ ተነግረዋል። ክትባት እየተሰጠም ራሱ ማለት ነው። ክትባቱ ላይ ቀደም ብለን የተነጋገርንበት ያጠላው ስጋት ቁጥብነትን የሚፈጥር ከሆነ እነኚህ ነገሮች ምን ሁኔታ ይከሰቱ ይሆን? ይሄ የቫይረሱ ራሱን የመለወጥ ሁኔታ ይበልጥ አሳሳቢ ይሆን ወይ? አሁን ከሚያያቸው ሁኔታዎች አንጻር እንግዲህ ያው በፊትም ትንሽ ነጋግረናል። ቫይረሶች ራሳቸውን በየቀኑ ነው የሚቀይሩት። ምንም አደረግንም አላደረግንም፣ ይሄ የቫይረሶች ተፈጥሯዊ አሰራር ነው። አንድ ልጅ ሲወለድ እናት አባቱን ቢመስልም ደግሞ ለየት ብሎ እንደሚወለድ ቫይረሶች በጊዜ ብዛት ተራቡ ጊዜ የሚፈጠሩት አዳዲሶቹ ቫይረሶች ለየት እያሉ ነው የሚወጡት ሌላው ምንድን ነው ተፈጥሮ ያደረገላቸው ነገር አዳዲሶቹ በሚወጡበት ጊዜ የሚጎዳ የመሰላቸውን አይነት ሁኔታ ለመከላከል ራሳቸውን እያዘጋጁ ነው የሚፈጠሩት ስለዚህ እየጠነከሩ በሄዱ ቁጥር አዳዲስ ቫይረሶች በተስፋፉ ቁጥር ጠንከር ያሉ አሁን ያለውን የሚጎዳቸውን ነገር መከላከል በሚያስችል መንገድ ነው የሚከላከሉት ስለዚህ እስካሁን ብዙ ሺ እኮ ነው ብዙ ሺ የራሳቸውን ለውጠው የወጡ ኮቪድ ቫይረሶች ተገኝተዋል የሚያሳስበን ምንድን ነው በፊትም ጠቅሸው እንደሆነ እነዚህ መድኒቶች አሁን ያሉት መድኃኒቶች ቫክሲኖቹ ጃንሰን ጃንሰን ሆነ ፋይዘርም ሆነ ሞደርና ታርጌት የሚያደረጉት የቫይረሱ ላይ ያለው ፓይክ ፕሮቲን የሚባል አንድ ቦታ አለ ሴሎቹ ላይ ቫይረሶቹ ላይ ሌላውን አካባቢ እየቀየሩ ቢወጡ የክትባቱን ሀይል አይቀንሱም ግን ክትባቱ የሚሰራበትን ያ ስፓይክ ፕሮቲን የተባለውን ቦታ ከቀየሩት ግን ክትባቱ ሲመጣ ያን የሚሰራበት ቦታ ስለማያገኝ ቫይረሱን ሳይገለው ቫይረሱ እድል እያገኘ መሳፋት ችሎታ አለው እንግዲህ እሱን መቀየር የቻሉት እስካሁን ያው ሶስት ናቸው አራት የምናቃቸው ናቸው ሳውዝ አሜሪካ ያለው ሌላው የዩኬ ነው የእንግሊዝ ሀገሩ አንዱ ደግሞ የሳውዝ አፍሪካ ናቸው ሶስት ናቸው አራት ናቸው እስካሁን እንጂ ከሺዎች በላይ ቫይረሶች ተቀያይረው ወጥተ እንግዲህ ዓላማው ምንድን ነው አሁን እኔ ቤት አራት ሰው አለን ሶስታችን ከተከተብን አንደኛው ልጃችን ባይከተም በሽታውን ይዞ ቢመጣ እኛ ሶስታችን ስለተከተብን ወደ እኛ ማስተላለፍ ስለማይችል ወይ ራሱ ያሳምመዋል በራሱ ላይ ያልቃል ማለት ነው ወደ ሌላ ሳይተላለፍ ይሄ ነው ዓላማው እንግዲህ ብዙ ሰው ከተከተበ ቫይረሱ ከአንዱ ወደ አንዱ ሰው የሚሄድ አቅሙ እየቀነሰ በመጣ ቁጥር መጨረሻ ላይ ያልቃል። በቃ ቫይረሱ የሚሄድበት የሚተላለፍበት ሰው ስለማያገኝ ኢቬንቹዋሊ ያልቃል ማለት ነው። አንድ እሱ ነው። ሁለተኛ ፖይንት ማንሳት የምፈልገው እነዚህ ክትባቶች ዘጠና አምስት ፐርሰንት ሆነ ማለት መቶ በመቶ ነው ማለት አይደለም ማለት ለምሳሌ የሞደርና እና የፋይዘር 3030 ሺህ ሰው ነው ያጠኑት። 15ሺህ ክትባት የወሰደ 15ሺህ ክትባት ያልወሰደ። 15ሺህ ክትባት ያልወሰደው 95 ሰው እንትኑ ቫይረሱ ሲይዘው እና ኮቪድ ሲይዛቸው፣ እነዛ ከተከተቡት ግን አምስት ሰው ብቻ ነው የያዛቸው። አንደኛ ከ95 ወደ አምስት ስለወረደ ዘጠና ፐርሰንት ኢፌክቲቭ ነው ብለን እንላለን ማለት ነው። ሁለተኛ ነገር እነዚ የያዛቸው ሰዎች አምስትም ቢሆኑ በሽታው ሳይጠናባቸው በቀላሉ በብዙ በሽታ ሳያጎዳቸው ድነዋል ማለት ነው። እንግዲህ የሚያሳየው ምንድን ነው? አንድ ሰው ተከተበ ማለት ዘጠና አምስት በመቶ ጊዜ የመያዝ እድሉ የለም ማለት ነው እንጂ ሀንድረድ ፐርሰንት አይደለም። ሰው ተከትቦ ቢይዘው አይደንቀኝም፣ ግን ለምን ማንም ቫክሲን እስካሁን መቶ በመቶ እርግጠኛ የሆነ ነገር አያለም። ግን መቶ ሰው ተወግቶ ከዛ ውስጥ አምስት ሰው ያዘው ማለት ዘጠና አምስቱ ከሚይዘው ይልቅ አምስት ብቻ በመሆኑ ዘጠና ሰውም ስላዳነ ያ ነው የእኛ ትልቁ ተስፋችን ማለት ነው። በተጨማሪ ደግሞ ልውጥ እየሆኑ በሄዱ ቁጥር ሌላው ምንድን ነው ሪሰርቹም እየቀጠለ ነው። አሁን አሁን ሁለት ወደ ማርኬት ላይ እየቀረቡ ያሉት በክትባት ፋንታ በአፍንጫ የሚሰጡ ቫክሲኖች እየተሰሩ ነው። ሁለት ነው፣ ሶስት ካምፓኒ እየሰራ ነው። ምክንያቱም ራሱ ቫይረሱ የሚገባው በአፍንጫ በኩል ስለሆነ በአፍንጫ በኩል እንዴት ነው? የአፍንጫ ድርቀት ሲይዘን ስፕሬ እንደምንጠቀመው ስፕሬይ በማድረግ ቫክሲን መስጠት የሚቻልበት ቦታ ሊደርስ ነው። እሱ ደግሞ በግል ማንም ሰው ቤቱ መስጠት ለማንም ለቤተሰቡ ለልጆቹ ማድረግ የሚችልበት ቦታ እየደረሰ ነው። ሁለተኛ ደግሞ ፓች የሚለጠፍ ቆዳችን ላይ የሚለጠፍ ግን ቫክሲን ያለው ውስጥ ሆኖ ክትባትም ሳያስፈልገን ሶ ቫይረሶቹም ራሳቸውን ለማዳን ጥረት ባደረጉ እና በተቀያየሩ ቁጥር የሰው ልጅም ደግሞ በእነሱ ላለመጠቃት የራሱን ጥረት ደግሞ እያካሄደ ነው ማለት ነው። ሌላው ተስፋ እንግዲህ የክትባቶች መዳረስ የፈጠረውን አሳሳቢነት ክትባቶቹ በሶስተኛው ዓለም ሀገሮች መሰራት የሚችሉበትን ፍቃድ ከዋነኞቹ ሰሪዎች የማግኘት ጥረቱ ከዚህ ቀደም አንዳንድ የኤች አይ ቪ መድኃኒቶች ላይ እንደተደረገው የመሞከርት ነበረ። በሶስት መልኩ የሚያዩት ለውጥ አለ። ተስፋ የሰጠው ሁኔታ አይኖር ይሆን እንግዲህ አሁን ያለው ብቻም። ማንም ሰው መጀመሪያ ቤተሰቡን ነው የሚያደ ነው፣ መጀመሪያ ራሱ ነው የሚያደ ነው፣ ከዛ ቤተሰቡን ነው የሚያደ ነው፣ እንደዛ እያለ ነው። እና አሁን እነዚህ የሰለጠኑ ሀገሮች በእርግጥ ምንም ጥያቄ የለውም፣ የራሳቸውን ሕዝብ መጀመሪያ ማዳን አለባቸው። ይሄ የታወቀ ነገር ነው። የራሳቸውን ሕዝብ ብቻ አዳኑ ማለት ደግሞ ሌላው ዓለም ሁሉ ሲሰቃይ እነሱን አይነካ ማለት አይደለም። ይሄ በዓለም ላይ የመጣ ነገር ስለሆነ ስለዚህ አሁን ያለው አንድ አስትራዜኔካ ለምሳሌ በጣም ወደ መቶ አስራ አምስት ሀገሮች አስትራዜኔካ እየተሰጠ ነው። እና አንዱ ትልቁ ነገር የአስትራዜኔካ አድቫንቴጁ ከአሁን በፊት እንድትነጋገር ነው፣ አነ ያርካሽ ነው፣ ሶስት ዶላር ነው። አት ሊስት መጀመሪያ እንደወጣ ጊዜ ሌሎቹ አርባና ሀምሳ ዶላር በአሜሪካ ዶላር በሚሸጡበት ጊዜ ሶስት ዶላር መሆኑ ሁለተኛ ነገር ማንም አገሮች በተለይ ኤዥያ ህንድ ሀገር የታወቁ የታወቁ የቫክሲን የሚሰሩ ካምፓኒዎች ማምረት ስለቻሉ ዓለምን በሙሉ ሰፕላይ ማድረግ የሚችሉበት ቦታ በመድረሳቸው እነዚህም የሰለጠኑ አገሮች አገራቸውን ህዝብ ካዳረሱ በኋላ የሚቀጥለው ሌላውን ዓለም ማዳረስ ስለሆነ አሁንም እየረዱ ነው። ሌላው ዓለምም ኢትዮጵያም ገብቶ አስትራዜኔካ የሚጠቀሙ ያው በዓለም አቀፍ ደብሊው ኤች ኦ በበኩል እነዚ የሰለጠኑ ሀገሮች ዶኔት በሚያደርጉት ገንዘብ ነው እና ይሄ የዓለም ጉዳይ ነው። የእኔን ሀገር አድኜ ሌላው ሀገር ግድ አይሰጠኝም የምንለው ነገር አይደለም። ይሄ ሁላችንም እንደ ኮቪድ አለምን በሙሉ ያስተባበረ በሽታ ያለ አይመስለኝም። እንደ በቅርብ በምናውቀው እና ኤፈርቱ ሁሉን ጋር መድረስ አለበት። ኢትዮጵያም አሁን ከስልሳ ዓመት በላይ ነው እነዚህ በጣም ብዙ ሰዎች እየተወጉ ነው። ጤና ባለሙያዎች እየተወጉ ነው እና ጥሩ ጥሩ ኒውስ እያዳመጥን ነው። መልካም ከፈተናው ባሻገር ተስፋ የሚሰጠውንም ነገር ነው የፈነጠቁት። በመልካምነቱ ሊታይ የሚችል ትብብር በዓለም ደረጃ ታይቷል። ለሌሎች ነገሮችም ዓለም ሊተባበር ይገባዋል የሚለውን የወደፊት ጊዜ የሚመለከት ተስፋ አንዳንድ ምሁራን እየገለጡ ነው። ፕሮፌሰር ብስራት የኮቪድ 19 ጉዳይ ጨርሶ አሳሳቢነቱ እስኪቀንስ ድረስ የሚያነጋግሩ ርዕሶች አይጠፉም እና መላልሰን ጋብዞታለን ለተለመደው ሙያዊ ትብብሮ ዛሬም መልሼ በድጋሚ አመሰግናለሁ በሌላ ርዕስ እስከምንገናኝ የእግዜር ስጥልኝ ደህና ይሁኑ አሜን እሺ እኔም አመሰግናለሁ በጣም አድማጮች ሙሉ ቃለ ምልልሳችንን በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን በመጨረሻም ሳምንታዊው የስፖርት ዝግጅት ይቀርባል የቤት ኪንግ የኢትዮጵያ ፕሪምየር ሊግ 20ኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ድሬዳዋ ላይ በተደረጉ ጨዋታዎች ረቡዕ ሚያዝያ 13 2013 ላይ ሐዋሳ ከነማ ባህር ዳር ከተማን 1 ለ0 አሸንፏል። ሰበታ ከነማ ደግሞ ከወላይታ ዲቻ 2 ለ2 አቻወጥተዋል ሐሙስ ሚያዝያ 14 በነበሩ ጨዋታዎች ድሬዳዋ ከነማ ሲዳማ ቡናን 1 ለ0 ሲረታ፣ ቅዱስ ጊዮርጊስና ጅማ አባ ጅፋር 1 ለ1 አቻወጥተዋል አርብ ሚያዝያ 13 በነበሩ ጨዋታዎች ፋሲል ከነማ ከሀድያ ሆሳዕናና ወላይታ ከተማ ከአዳማ ከነማ 1 ለ1 አቻወጥተዋል ተገኝተዋል። ፋሲል ከተማ፣ ኢትዮጵያ ቡናና ባህር ዳር ከተማ የደረጃውን ሰንጠረዥ ከአንድ እስከ ሶስተኛ ተቆጣጥረውታል። አቡበከር ናስር ከኢትዮጵያ ቡና በ22ት ጎሎች፣ ሙጂብ ቃሲም ከፋሲል ከተማ በ18 ጎሎችና ጌታነ ከበደ ከቅዱስ ጊዮርጊስ በ12ት ጎሎች የከፍተኛ ጎል አስቆጣሪዎችን ደረጃ ከአንድ እስከ ሶስተኛ ይዘዋል። የዘር መድሎን በመቃወም የሚደረግ ማናቸውን በመንበርከክ እንዲሁም እጅን በመጨበጥ የሚገለጽ የተቃውሞ እርምጃ እንደሚያስቀጣ ዓለም አቀፉ የኦሎምፒክ ኮሚቴ አስታውቋል። የቶኪዮ ኦሎምፒክ እየተቃረበ በመጣበት በአሁኑ ሰዓት ኮሚቴው አትሌቶች በስታዲየሞች በዝግጅትና የሽልማት ስነ ስርዓቶች ላይ መሰል ድርጊቶችን እንዳይፈጽሙ ያስቀመጠውን ድንጋጌ አጽንኦት ሰጥቶታል። የዓለም አቀፉ ኦሎምፒክ ኮሚቴ ህግ ሐምሳ ማናቸውንም የተቃውሞ ትዕይንቶች፣ ሃይማኖታዊና ዘር ተኮር ምልክቶች ኦሎምፒክ በሚስተናገድባቸው ስፍራዎች እንዳይደረጉ ይከለክላል ከአትሌቶች ምክክር በኋላ እንዲቀጥል መወሰኑም ተሰምተዋል። የጥቁሮች ህይወት ዋጋ አለው ከሚለው እንቅስቃሴ በኋላ ህጉ እንዲቀየር ግፊት ሲጨምር ሰንብተዋል። የዓለም አቀፉ አትሌቲክስ ተቋም ፕሬዚደንት ሴባስቲያን ኮ ሳይቀሩ አትሌቶች የፖለቲካ ተቃውሞ መግለጫዎችን ይተገብሩ ዘንድ ሊፈቀድላቸው ይገባል ብለው ነበረ። ነገር ግን በአብላጫ ድምፅ ህጉ እንዲቀጥል ተወስኗል። በኦሎምፒክ ታሪክ ውስጥ ፖለቲካዊ ተቃውሞዎችን የሚያሳዩ የተወዳዳሪዎች ትዕይንት አዲስ አይደለም። ቀደም ካሉት ብናነሳ በ1968 የአውሮፓውያን ዘመን ሜክሲኮ ኦሎምፒክ ላይ በአሜሪካ ውስጥ የነበ የዘር መድሎ በመቃወም በሽልማት ስነ ስርዓት ወቅት ባዶግራቸውን በመገኘት የጥቁር ኃይል ምልክት የተጨበጠ ወደ ላይ በመሰንዘር ያሳዩትን የ መቶ ሜትር ባለድሎች ቶሚ ስሜዝ ና ጆን ካርሎስን መጥቀስ ይቻላል የቅርብ ጊዜ ምሳሌ የሚሆነው ደግሞ ኢትዮጵያዊው የማራቶን ባለድል ፈይሳ ለሊሳ በሀገሩ እየተፈጸመ ነው ያለውን የሰባዊ መብት ረገጥ አለመቃወም በሪዮ ኦሎምፒክ እጁን ከጭንቅላቱ በላይ አጣምሮ የታየበት ትዕይንት አይዘነጋም ካናዳ ውስጥ ሊደረግ የነበረው የሴቶች ዓለም አቀፍ የበረዶ ላይ ገና ቻምፒዮንሺፕ መሰረዙ ተሰምተዋል። የዚህ ምክንያቱ ደግሞ በሀገሪቱ ውስጥ እየተስፋፋ የመጣው የኮቪድ-19 ቫይረስ መሆኑን አዘጋጆቹ ተናግረዋል። ዜናው የተሰማው በውድድሩ ተሳታፊ የሚሆኑ አስር ሀገራትን የወከሉ ቡድኖች ወደ ሀገሪቱ ደርሰው ወደ ለይተው ማቆያ ጣቢያዎች ለመግባት አንድ ቀን ሲቀራቸው ነው። ውድድሩ ከመጀመሩ ጥቂት ሳምንታት በፊት የተሰማው ዜና ተስፋ አስቆራጭ መሆኑን የዓለም አቀፉ የበረዶ ላይ ገና ፌዴሬሽን ፕሬዚደንት ሬኔ ፋሲል ባሰሙት መግለጫ ላይ ጠቅሰዋል። የነበሩን አጫጭር ስፖርታዊ ዜናዎች በዚህ ተጠናቀዋል። ዜናዎቹ የተገኙት ከሮይተርስ ነበረ። ውድ አድማጮቻችን የምሽቱ ፕሮግራማችን ተጠናቋል። በ22፣ በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ጣምሬ ነው። የዌብና የማህበራዊ መገናኛ ፕሮዲሰራችን ደግሞ አበባየሁ ገበያው ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍሳየ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና እደሩ፣ በደህና ቆዩ።